ጤናና አካባቢ ትንባሆን። እንደኔ እንደኔ ሰው ራሱ አዲስ አመት ሲቀየር በዚህ አመት ይህን ነገር ላለመስራት ወስኝ ያለው አጫሾች ማለት ነው ከላሉ በስተቀር ሱስ ስለሆነ የሚያቆሙት ምክንያት ያለ አይመስለኛል። ከአድማጭ የተላከ አስተያየት ነው። ሱስ እንግዲህ ያው በእኛ ሕክምና ከአእምሮ ጤና ችግሮች አንዱ ነው ነው የምንለው። ሁሉ ሰው ሱሰኛ አይሆንም። ስለዚህ በሱስ የሚጠቁ ሰዎች በከፊል በተፈጥሮ ለዚህ ችግር ተጋላጭ የሆኑ ናቸው እንላለን። ዶክተር ሰሎሞን ተፈራ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የአይምሮ ሕክምና ትምህርት ክፍል ተባባሪ ፕሮፌሰር የስነልቡና በተለይም በአልኮልና እጾች ሱስ ሕክምና ልዩ ሐኪም ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። ትንባሆ ሲታሰብ ሱስ አብሮ ይነሳል። ሰዎች ማጨስን ሲለማመዱ የሚቀላቸውን ያህል ለማቆም ውሳኔ ላይ መድረሱ የዋዛ እንዳልሆነ ነው የሚነገረው። ሱስ እንደ ልማድ ቢወሰድም የስነ ልቦና ሐኪሞች ደግሞ ከጤና ችግር እንዳንዱ ነው የሚመለከቱት። እንዴትነቱን የህክምና ባለሙያው ያብራሩታል። አብረን እንቆይ። ለልብና ከልብ ጋር ለተያያዘ የጤና ችግር እንደሚያጋልጥ የሚያሳስብ መሪ ቃል ነው ለዘንድሮ ትንባሆን ያለማጨስ ቀን በዓለም የጤና ድርጅት የተመረጠው። የዛሬ 14 ዓመት ገደማ በዓለም የጤና ድርጅት አሳሳቢነት ትንባሆ ላይ ቁጥጥር እንዲደረግ የተደረሰውን ስምምነት ብዙ ሀገራት ተቀብለውታል፣ ምንም እንኳን በአጠቃላይ ትንባሆን ሰዎች እንዳይጠቀሙ ማድረግ ባይችሉም የተለያዩ ሀገራት ልዩ ልዩ ስልቶችን በመጠቀም ፍላጎት እንዲቀንስ ጥረት ያደርጋሉ። የትንባሆ መጠቅለያዎች ላይ የሚያስከትለውን የጤና ጉዳት የሚያሳዩ ፎቶዎችን፣ ትንባሆ ገዳይነቱን የሚያስገነዝቡ ጽሁፎችን ይለጥፋሉ። ሰዎች በርከት ብለው በሚሰበሰቡባቸው የተለያዩ ስፍራዎችም እንዳይጨስ ደንግገዋል። ኢትዮጵያም ከሁለት ዓመታት በፊት በአንዳንድ ከተሞች ተመሳሳይ ድንጋጌ ማድረጓ ተነግሯል። ተግባራዊነቱ እንዴት ይሆን ብለን ለጠየቅ ነው ጥያቄ በዋትሳፕ አድራሻችን ከደረሱን አስተያየቶች ጥቂቱ እንዲህ ይላሉ። የሚከለክል ህግ ወጥቷል፣ ግን አንዳንድ ቦታ ላይ አይተገበርም የአንዱ አስተያየት ነው። ሌላኛው ተብሎ ነበር፣ ግን ስራ ላይ አልዋለም። አሁንም ደግሞ ሌላው አዲስ አበባ ላይ አልተተገበረም። ይህና ሌሎች መሰለ አስተያየቶች ደርሰውናል። የድምጽ አስተያየቶችም አሉ። እኔ በምኖርበት በወሎ ክፍል ሀገር አንዲት ከተማ አለች ሀርቡ የምትባል በጣም ትንሽ ከተማ ከመቶ ዘጠና ፐርሰንቱ ሲጋራ፣ ትንባሆ ወይም እንደዚህ የሚያጨስ ህብረተሰብ ነው ያለው። ለዛውም ህጻናት አለበት መካከል ገበያ መካከል ገበያ መካከል ላይ ብዙ ሱቅ ላይ መጋዘን፣ ብዙ ቦታ ላይ ምንም ሳይቀፋቸው የሚያጨሱ ሰዎች አሉ። ስለዚህ እነዚህን ሰዎች ለማናዋቤት የሚባለው ህጉ መውጣቱንም እኛ ብዙዎቻችን አናውቅም። ትንቧው ጤናን ይጎዳል፣ ኢኮኖሚካሊም ይጎዳል፣ ከማህበራዊ ገጽታ አንጻር ስናየው ተጽዕኖ አለው። በዚህ አጋጣሚ መናገር የምፈልገው ነገር ምንድን ነው? ተግባራዊ የሆነበት ያለው አካባቢ ስንሄድ እጅግ በጣም በሚገርም ሁኔታ መቀለል ላይ ነው በቃ ትክክለኛ ሕጉ የተሰራበት የተፈጸመም ያለውና ድፍን ኢትዮጵያ ውስጥ እንደዚህ አይነት ነገር ቢሆን ልክ እንደመቀለ በጣም ደስ ይላል። ስለዚህ በተቻለ አቅም በሚዲያም ግንዛቤ ሰውን ማታስጨብጡ እንፈልጋለን። ቱምባሁን እንደኔ እንደኔ ሰው ራሱ አዲስ ዓመት ሲቀየር በዚህ ዓመት ይህን ነገር ላለመስራት ወስኛለው ካለ አጫሾች ማለት ነው ከላሉ በስተቀር ሱ ስለሆነ የሚያቆምበት ምክንያት ያለ አይመስለኝም። በሁለተኛ ደረጃ መዝናኛ ቦታዎች ትራንስፖርት ላይ የትምህርት ተቋማት፣ የጤና ተቋማት አካባቢ ማጨስ ክልክል ነው የሚባለው እሱም አንድ ሊያጊታቸው ይችላል። ትምባሆ በየአመቱ ከሰባት ሚሊዮን የሚበልጡ ሰዎችን ህይወት እንደሚቀጥፍ የሚናገረው የዓለም የጤና ድርጅት ከዚህ መካከል ዘጠኝ መቶ ሺ የሚሆነው ቀጥተኛ ጫሻ ለመሆኑን አጽንኦት ይሰጣል። ለዚህም ነው ሰዎች በተሰበሰቡበት ስፍራ እንዳይጨስ የሚደነግግ ህግ እንዲኖር ግድ ያለው። አቶ ወንዱ በቀለ የማቲያስ ካንሰር ሶሳይቲ መስራችና ስራ አስኪያጅ ናቸው። ኢትዮጵያም ይህን ህግ ማጠናከር ላይ ናት፣ ይላሉ። ይሄ ህግ ህዝብ በተሰበሰበበት ቦታ የማጨሻ ቦታ እንኳን እንዳይፈቀድ የሚከለክል ነው። ዋናው አላማ ምንድን ነው? የሚያጨሱ ሰዎች የማጨሻ ቦታ ቢፈቀድላቸው የማጨሻ ቦታው የማያጨሱ ሰዎችን እንዳይደርስ ማድረግ በጣም አስቸጋሪ ስለሆነ በየስርቻው እንደዚህ አይነት ነገር መፍቀድ ስለማይቻል ተብሎ ነው የገባው። እንግዲህ ይሄ አሁን ወደ ፓርላማ እየሄደ ነው የእኛ ህግ። እዚህ ሀገር ውስጥ ይሄንን የተባበሩት መንግስታትን ህግ ወደ ኢትዮጵያ ተጨባጭ ሁኔታ የሚተረጉመው ሀገራዊ ህግ እየሰራን ያለ ነው ከኢትዮጵያ ምግብ መድኃኒትና ጤና ክብካቤ አስተዳደር ጋር አሁን ሚኒስትሮች ምክር ቤት አካባቢ ነው ያለው። በቅርብ ጊዜ ኢትዮጵያ ውስጥ የትንባሆ ተጠቃሚነትና ሱሰኝነትን የተመለከተ ሀገር አቀፍ ጥናት መካሄዱን ለመረዳት ችለናል። እንደ ጥናቱ ከሆነም የትንባሆ ሱስ ተጠቂዎቹ በአብዛኛው ወንዶች ናቸው። ከጥናቱ በመነሳትም ዶክተር ሰለሞን ተፈራ ቁጥራቸውም በመቶኛ ያሰሉታል። ወንዶች ወደ ስድስት ከመቶ አካባቢ ነው፣ ሴቶች ላይ ዜሮ ነጥብ ሁለት ከመቶ ነው ያገኘ ነው። ስለዚህ በአብዛኛው በትንባሆ ሱስ ወይም በሲጋራ ሱስ የተጠቁ ዜጎቻችን ወንዶች ናቸው ብዬ መናገር ይችላለሁ። ስለ ሱስ ብዙ ጊዜ ይነገራል። ሱስ በትክክል ምንድን ነው? ዶክተር ሰለሞን ሱስ እንግዲህ ያው በእኛ ህክምና ከአእምሮ ጤና ችግሮች አንዱ ነው ነው የምንለው ሁሉ ሰው ሱሰኛ አይሆንም ስለዚህ በሱስ የሚጠቁ ሰዎች በከፊል በተፈጥሮ ለዚህ ችግር ተጋላጭ የሆኑ ናቸው እንላለን በዘር የመተላለፍ ጠባይም እንዳለው በብዙ ጥናቶች ታይቷል ስለዚህ ተጋላጭነቱ በዘር መተላለፍ ባህሪ ያለው ወይም ደግሞ በተፈጥሮ ለዚህ ችግር ተጋላጭ የሆኑ ሰዎች ይህንን ሱስ አስያዥ የሆነ ነገር በሚጠቀሙበት ጊዜ በተለየ ሁኔታ በሱ ተጽዕኖ ስር ይወድቃሉ። ስለዚህ ሱስ ከአእምሮ ጤና ችግሮች አንዱ ነው እንደ ህመም የምናየው እኛ ሰዎች ትንባሆን መጠቀምን በጤናቸው፣ በኢኮኖሚ አቅማቸውም ሆነ በማህበረሰብ ውስጥ በሚኖራቸው መስተጋብር ላይ ያለውን አሉታዊ ተጽዕኖ መዝነው በፍላጎታቸው አላጨስም ብለው ለመወሰን የሚያስችላቸው አቅም ሁሉም ላያገኙ እንደሚችሉ የሚታይ ነው። ያኔ የሐኪም እርዳታ ማግኘት ይችላሉ ነው የሚሉት የስነ ልቦና በተለይም በአልኮልና እጾች ሱስ የተጠመዱ ሰዎችን በሕክምና የሚረዱት ዶክተር ሰለሞን ተፈራ። ለምሳሌ ሲጋራ ሱስ ያለበት ሰው ከሲጋራ ሱስ ለመላቀቅ ውስጣዊ መነሳሳት ኖሮት ነገር ግን በራሱ አቅም ካጣተው እኛ ጋር ሲመጣ የምናደርገው እንግዲህ የመጀመሪያው የችግሩን ክብደት ማጥናት ነው። እንግዲህ ያ እንደ ማንኛውም የሕክምና ምርመራ ምርመራ ከተደረገለት በኋላ ችግሩ ምን ያህል ክብደት አለው የሚለውን እናጠናለን። ከዛ በኋላ ሰውየው የህክምና አገልግሎት በመድኃኒት የታገዘ ነው የሚያስፈልገው ወይስ በምክር ነው ወይስ ሁለቱንም ያጣመረ ነው የሚለውን እንወስናለን ማለት ነው። ለሲጋራ ሱስ በዓለም ላይ ጥቅም ላይ የሚውሉ ውጤታማ የሆኑ የመድኃኒትና ሌሎች አገልግሎቶች ሳሉ በእኛ ሀገር ግን እነዚህ አገልግሎቶች በቂ አቅርቦት የለም። ከስራው ከሚያጋጥሞ እንዶ ሰዎች በምን ያህል ጊዜ ከዚህ ሱስ ለመላቀቅ ይችላሉ? እንግዲህ እሱስ ማለት ባህሪ ነው አይደለም እንዴ? ባህሪውን የተሸከመው ተብና ይወስነዋል። የሰውየው ፐርሶናሊቲ የምንለው ቁርጠኝነቱ፣ ተነሳሽነቱ እነዚህ እነዚህ ነገሮች ሁሉ ባህሪውን ለመለወጥ አስተዋጽኦ ያደርጋል። ከአንድ ሱስ መላቀቅ ማለት ባህሪ መቀየር ማለት ነው። ስለዚህ ባህሪ መቀየር እንግዲህ ራሱን የቻለ ሂደት አለው። ሳምንታት ሊወስድ ይችላል፣ ወራት ሊወስድ ይችላል። በጥቂት ከናት ውስጥ ደግሞ ቁርጥ አድርገው የሚተዉ ሰዎች አሉ እና ከሰው ሰው ይለያያሉ። ምን ያህል በዚህ ችግር የተያዙ ሰዎች ወደ እናንተ ይመጣሉ? የግንዛቤ ክስተትም አለ። ህብረተሰቡ አንደኛ ሱስን እንደ በሽታ ያለማየት ነገር አለ። ስለዚህ በአብዛኛው ከራሱ ጋር ይታገላል እንጂ እንዲህ ባለሙያ ጋር መጥቶ ሕክምና የመፈለግ ነገር የተለመደ አይደለም። ነገር ግን ከቅርብ ጊዜ ወዲህ እያስተዋወቅን አገልግሎቱን ሰዎች እንዲጠቀሙ እያበረታታንም ስለሆነ የተገልጋዩ ቁጥር እየጨመረ ነው። ለምሳሌ እኔ አገልግሎት የምሰጠው በዘውዲቱ መታሰቢያ ሆስፒታል ነው። በዛ ተቋም ይህንን አገልግሎት የሚፈልጉ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ ነው። እንዲህ አይነቱ የሕክምና አገልግሎት ሎት ኢትዮጵያ ውስጥ ከተጀመረ ጥቂት ዓመታት ብቻ በመሆኑ ግንዛቤው አለመስፋፋቱ ሰዎች ከሱስ ለመላቀቅ ቢፈልጉም ረዳት የሚያገኙ ስለማይመስላቸው መሆኑንም አጽንኦት ሰጥተዋል። ኢትዮጵያ ውስጥ የትንባሆ ተጠቃሚው ቁጥር ከሌላው ሀገር ጋር ሲነጻጸር ዝቅተኛ መሆኑ ይነገራል ያልኳቸው አቶ ወንዱ ቁጥሩ ማነስ በብዛቱ ላይ ከማተኮር ይልቅ በእንጭጩ መፍትሄ ሊፈለግለት እንደሚገባ ያሳስባሉ ወይዘሮ ሸዋዬ ይሄ ቁጥር ትንሽ ነው ማለት እኔ በጣም ይከብደኛል ምክንያቱም ከሶስት ሚሊዮን በላይ የኢትዮጵያ ህዝብ ነው ትንባሆ የሚጠቀመው የሚያጨሰው እና ይሄ ምናልባትም አፍሪካ ውስጥ የሶስት የአራት ሀገሮች ህዝብ ነው የሚሆነው እና በጣም ብዙ ነው እኔ ራሱ የስቴፕዋይ ሰርቤ ቢሆንም ውጤት እጠራጠራለሁ ግን ያው መቼ መቀበል ስላለብን አገር ያቀፍ በጥሩ ሁኔታ የተሰራ ግኝት ስለሆነ ነው አምስት ፐርሰንት ነው የሚለው እና ብዙ ሰዎች እንደዚህ እያሉ ነው ኢትዮጵያን የሚያዘናጓት እና ትንሽ መሆኑን ባልከራከርም በትንሽነቱ በእንጨጭነቱ መያዝ አለበት። ትንባሆ ካንሰርን ጨምሮ ለተለያዩ የጤና እክሎች መንስኤነቱን የሚናገሩት አቶ ወንዱ የራሳቸውን ተሞክሮም እንዲህ አጋርተውናል። በሀገራችንም ቢሆን አሁን በየትምህርት ቤቱ በጣም በከፍተኛ ደረጃ የተጋለጡ ናቸው። በተለይ ዩኒቨርሲቲዎች፣ ሁለተኛ ደረጃ ትምህርት ቤቶች። እኔም ራሴ አስራ ሰባት አመት አጭሻ ዩኒቨርሲቲ ነው የጀመርኩት እና የዩኒቨርሲቲ ቁጥር አሁን ከሰላሳ ወደ አርባ ከፍ እያለ ነው ያለው እና እነዚህ ተማሪዎች ለትንባሆ እና ለተለያዩ ሱስ አስያዥ እጾች የተጋለጡ ናቸው እና ብዙ ስራ ይጠብቀናል። እኔም ራሴ በተግባር ያየሁት ትንባሆ ለማጨስ መጀመር እጅግ በጣም ቀላል ነው። ለማቆም ግን በጣም በጣም በጣም ከባድ ነው። ባለቤቴ በጣም ብዙ ማስጠንቀቂያ ሰጥታኝ ብዙ ብዙ ጊዜ ተጨቃቀር፣ መጨረሻ ላይ ሲቸግራት ነው ወይ ከኔ ወይ ከሲጋራው ጋራ ስትለኝ ነው ያለታን ያቆምኩት። ትንባሆም በተለያዩ መንገዶች መጠቀሙም እኩል ጉዳት ሊያደርስ እንደሚችል ልብ ሊባል እንደሚገባም ሳይጠቁሙ አላለፉም። ትንባሆ ትንባሆ ነው። የሚወሰድበት አይነት ብቻ ሳይሆን መጠኑም ያው ነው። ትንሽም ተወሰደ ትልቅም ተወሰደ ተጽዕኖ ያው ነው። ስለዚህ ትንባሆ በማንኛውም አቅጣጫ በማንኛውም አይነት ዝግጅት ስራ ላይ እንዲያውል ነው አሁን ጥረት እየተደረገ ያለው እና እንደተባለው፣ በተለያም የሺሻው የተለየ ስምና የተለየ አመለካከት እየተሰጠ በጣም እየተስፋፋ ነው ያለ። በዋትሳፕ አድራሻችን አስተያየት ከላኩልን አንዱ ደምስ ከአጣዬ እንዲህ ብለዋል። መንግስት ይህን ከፍተኛ ጉዳት ሊያስከትል የሚችል ድርጊት ቢቻል ምርቱ እንዳይገባ ቢያደርግ ካልሆነ ደግሞ የወጣውን መመሪያ ሊያስተገብረው ይገባል እላለሁ። የሚያጨሱ ሰዎች የሚጎዱት ማህበረሰቡንም ጭምር ነው። እኔ በምኖርበት አካባቢ በአማራ ክልል ሰሜን ሸዋ ዞን አጣዬ ከተማ መጠጥ ቤቶች፣ ሻይና ቡና ቤቶች፣ መናኸሪያ መኪና ውስጥ ማጨስ የተለመደ ነው። አንዳንዶቹማ ሆን ብለው የሚያጨሱት ብዙ ሰዎች በተሰበሰቡበት ነው ሰው ላይ ማጨስ መብት ይመስላቸዋል ስለዚህ መንግስት በትንባሆ ወይም ሲጋራ ማጨስ ያወጣውን ህግ ሊያስፈጽምልን ይገባል እላለሁ ይላሉ በነገራችን ላይ ከነገ በስቲያ ሐሙስ የዓለም ትንባሆ ያለማጨስ ቀን ሲታሰብ አዲስ አበባ ላይ የተደነገገውን ህዝብ በሚሰበሰብበት ስፍራ እንዳይጨስ የሚለውን ህግ በአግባቡ በስራ የተረጎሙ ጥቂት ሆቴሎች እንደሚሸለሙ ከወዲሁ ለመረዳት ችለናል አድማጮች ማብራሪያ የሰጡንም በማመስገን ለለቱ ያልነውም በዚሁ አበቃን። አስተያየት ጥቆማችሁን የለን ሸዋ እየለገሰ ነኝ። ሰላም ሁኑ።